ኢትዮጵያ ከስልሳ አምስት ዓመታት በፊት በኮሪያ በተደረገው ጦርነት ገፈት ቀማሽ በመሆኗ ደቡቡ ኮሪያ ውለታዋን አልዘነጋችም። ለቀድሞ ኢትዮጵያውያን ዘማቾችና ለልጆቻቸው አለሁላችሁ ማለቷ አልቀረም። የዘማቾች የማህበር ፕሬዚዳንቱ ኮሎኔል መለሰ ተሰማ ታሪኩን በማስታወስ የዚያ የኮሪያ ጦርነት ወደ ሶስተኛው የዓለም ጦርነት ይሸጋገራል ተብሎ ይፈራ ስለነበር ኢትዮጵያ ደግሞ የዚያው አባል ስለነበረች፣ ሀያላን መንግስታት የተባበሩት መንግስታት ድርጅት አባላት ያ አስጊ ጦርነት እንዳይባባስና ወደዛ እንዳይሸጋገር በማሰብ በጊዜው በወቅቱ ለማርገብ እንዲቻል ጦር ሲልኩ ኢትዮጵያም ይኸው ጦር በተባበሩት መንግስታት በኩል እንደ አባል ሀገርነቷ ስለደረሳት ዓለም አቀፍ ተልእኮ ለመፈጸም ጦር ልካለች። እኔም የዛ የጦር አባል ሆኜ በዚያን ጊዜ ወደዛ ሄጃለሁኝ። አሁን ባለበት ደረጃ በዘርፉ የሁለቱ ሀገራት ግንኙነትን ኮሎኔል መለሰ በማያያዝ ከ ስልሳ አምስት ዓመት በኋላ ህዝቡም መንግስቱም ትኩረቱን ወደ እኛ አድርጎ በኢኮኖሚ ከፍተኛ ደረጃ ላይ በመሆኑና እኛም በነሱ ደረጃ ላይ ያልደረስን በመሆናችን እየመጡ አገራችንን በሚጎበኙበት ጊዜ ያን ጊዜ ዘምተን የነበርነውን የኮሪያ ዘማቾች እያዩን ነው የሚሄዱት። ሲመለከቱን ግን ትንሽ በኢኮኖሚያችን የተሟላን ባለመሆናችን በተለይም ጦርነቱ ካለፈ ስልሳ አምስት ዓመት በኋላ አብዛኛዎቻችን በጡረታ የተገለልን ስለሆነ የጡረታ ገቢያችን ደግሞ ይህን ያህል ባለመሆኑ በየቤቱም እየሄዱ በየመንገዱም ሲጠይቁን ጉስቅልናችንን እያዩ አንዳንድ ድጋፍ ያደርጉልናል። በዛ ሁኔታ ላይ እያለን አንድ ጥያቄ ተጠየቅኩኝ። የኢትዮጵያ ኮሪያ ዘማቾች ማህበር ፕሬዚደንት ሆኜ ስመረጥ ብዙዎች እየመጡ በዚሁ በማህበሩ ስም በማህበሩ አማካኝነት ይጠይቁኛል። ሲጠይቁኝ ችግራችንን በግልጽ ነው የገለጽኩላቸው። ሳልሸማቀቅ እውነቱን በመናገር ያስተላለፍኩ ስለሆነ ዛሬ በኮሪያ መንግስት በኩል የጡረታ አበል ቢያንስም ቢበዛም ያደርጉልናል። አረጋውያን ኮሪያውያን ያንድ ጊዜ የነበረውን ችግር በማየት ከጅግራቸው መላቀቁ ደግሞ የእኛ መስዋዕትነት መሆኑን በጣም ያመኑበት ስለሆነ ሀብታም ኮሪያኖች ሲመጡም ደግሞ እንደዚሁ እየጠየቁን አንዳንድ ድጋፍ እያደረጉልን ይገኛሉ። የደቡብ ኮሪያ ፕሬዚዳንቷ ፓርክ ጓይንሄ ማህበሩን በጎበኙበት ወቅት አሁን በዓላችን በምናከብርበት ጊዜ መጥተዋል። በዓላችን ላይ ተገኝተዋል። እግረ መንገዳቸውንም ሙዚየማችንን ጎብኝተው አይተው ነው የሄዱትና እንደ አጋጣሚ በሙዚየም ውስጥ ኮሪያ በነበርኩበት ጊዜ የተነሳሁት ፎቶግራፍ አድጎ ለሙዚየማችን ከአሜሪካን መጥቶ ተሰጥቶናል። እንደ አጋጣሚ እዛ ያለው ፎቶግራፍ ውስጥ የኔ ፎቶግራፍ ጎልቶ ይታያል። ፕሬዚደንቷ ሙዚየማችን ሲጎበኙ አስረዳኋቸው። ይሄ እዚህ ያለሁት እኔን ነው የሚያወኝ ስላቸው ፎቶግራፉን አዩና እኔንም እንዲህ ቀና ብለው አይተው እንዴ፣ ስንት ዓመትህ ነው አሉኝ። ሰማንያ ስድስት ዓመቴ ነው አልኳቸው። እዚህ ስንት ነበርክ አሉኝ። ሀያ ሁለት ዓመቴ ነበር እዚህ ስላቸውን ሁለታችንን አዩና እንዴ፣ አሁንም እኮ ያንኑ ነው የምትመስለው አሉኝ። ጌታቸው ተድላይ ለጊዮርጊስ፣ ለዶቸቬለ ራዲዮ ከአዲስ አበባ።